ባለፈው የዩናይትድ ስቴትስ ምርጫ ውስጥ ሩሲያ ጣልቃ መግባት አለመግባቷን እያጣሩ ያሉት የህግ መወሰኛ ምክር ቤቱ ቁልፍ እንደራሴዎች የፕሬዝደንት ዶናልድ ትራምፕ የበኩር ልጅ ዶናልድ ትራምፕ ጁኒየር ቃል እንዲሰጡ እየጠየቁ ነው። ሪፖርተራችን ማይክል ብራውን ያጠናቀረው ዘገባ አለ። አበባየሁ ገበያው ታቀርበዋለች። ዶናልድ ትራምፕ ጁኒየር ካአሁኑ የዩናይትድ ስቴትስ ፕሬዝዳንት ከያኔጩ ፕሬዝዳንት አባታቸው የዘመቻ ጉዳይ ጋር በተያያዘ ከአንዲት የሩሲያ የህግ ባለሙያ ጋር ኒውዮርክ ከተማ በሚገኘው ትራምፕ ሰማይ ጠቀስ ህንጻ ውስጥ ባለፈው ዓመት ተገናኝተው የመወያየታቸው ጉዳይ በሰሞኑ የአሜሪካ ፖለቲካ ውስጥ የተጋጋለ ንግግር አስነስቷል። የሩሲያ አቃቤ ህግ መሆናቸውን ከክሪምለን ቤተ መንግስት ጋር ግንኙነት እንዳላቸው ተነግሮ የነበረ ቢሆንም ዘግይቶ ግን ከመንግስቱ ጋር ግንኙነት እንደሌላቸው ከተሰማው የህግ ሰው ጋር ዶናልድ ትራምፕ ጁኒየር በተገኙበት ወቅት የአባታቸውን ዘመቻ ሊጠቅም፣ በአንጻሩ ደግሞ ተፎካካሪያቸው የነበሩትን የዲሞክራቲክ ፓርቲውን እጩ ሂላሪ ክሊንተንን ሊጎዳ ይችላል የተባለ መረጃ መለዋወጣቸው ነው በስፋት የሚናፈሰው። የትራምፕ የምረጡኝ ዘመቻ ቡድን ከሩሲያ ጉዳይ ምርመራ ጋር የተያያዙ ግንኙነቶችን ሁሉ ይፋ እንዲያደርግ የዩናይትድ ስቴትስ የተወካዮች ምክር ቤት የህግ መምሪያው ህዳጣኑ ዲሞክራቲክ እንደራሴዎች መሪ ናንሲ ፕሎሲ በይፋ ጠይቀዋል። ያኔ የተፈጠረው እጅግ በብርቱ የሚያሳስብ ጉዳይ ነው። የምርጫ ዘመቻ ፋይናንስ ደንብ ጥሰቶች፣ ተቃዋሚ ወገን ውስጥ ገብቶ መሰለል፣ አንዳች ጠቀሜታ ያለው ሰነድ መረጃን ከውጭ መንግስት ወይም ከሌላ ሀገር ዜጋ መቀበል፣ የመርዛም ዛፍ ፍሬ። በሌላ በኩል ደግሞ ዶናልድ ትራምፕ ጁኒየር ከተባሉት የሩሲያ የህግ ሰው ጋር ያደረጉትን ውይይት አስመልክቶ ቃላቸውን እንዲሰጡ ሪፓብሊካኑ የህግ መወሰኛ ምክር ቤቱ ሊቀመንበር ጠይቀዋል። ይህ በእንዲህ እንዳለም የፕሬዝዳንቱ አማች ጃሬድ ኩሽነር በዝግ በሚከናወነው መድረክ ላይ እማኝነት ይሰጣሉ ተብሎ እየተጠበቀ ነው። ፕሬዝዳንት ዶናልድ ትራምፕ ልዩ አማካሪያቸው ያደረጓቸው የጃሬድ ኩሽነር የደህንነት ንጽህና ማረጋገጫ እንዲነጠቅ ዲሞክራቶቹ ደራሲዎች እየጎተጎቱ ናቸው።